የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚያስተላልፈውን ስርጭት አሁን ጀመረ። የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ ድጋፍ ማድረስ እንዳንችል አድርጎናል ሲሉ የዓለም ጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም ተናገሩ። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት በበኩሉ መግለጫው የህወሓትን ፕሮፓጋንዳ ያስተጋባ ነው ሲል፣ የአማራና የአፋር ክልል አመራሮች በበኩላቸው የዓለሙ ጤና ድርጅት ለቆመለት ሰብአዊነትና ገለልተኝነት አልተገዛም ሲሉ ከሰዋል። ዝርዝሩን በእለቱ አብይ ርዕስ ይዘናል። ፈርደር እንጌጅመንት ማለት በዲፕሎማሲ ቋንቋ መገናኘት፣ መነጋገር፣ መወያየት በጋራ ጉዳዮች ላይ ተባብሮ ለመስራትም እንደዚሁ ስምምነት አለ። እንግዲህ ፕሬዚደንት ባይደን ወደ ስልጣን ከወጡ በኋላ የመጀመሪያው ኢንተራክሽን ነው። ይሄ ኢንተራክሽን ባይ ሰልፍ ምልክት ነው። ይሄ ስልክ ንግግሩ ዝም ብሎ ስልክ ንግግር አይደለም። በአንድ ሌላ ሀያል መሪና በእኛ መሪ መሀል የተደረገው ኢንጌጅመንት ነው ማለት ይቻላል። የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ናቸው የሰማችኋቸው። የዚህም ዝርዝር ደርሶናል በዜና መጽሄት ክፍለ ጊዜ ይቀርባል። ሐሙስ ጥር 5 2014 ዓ.ም ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ደረጀ ደስታ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከዌብና ማህበራዊ የመገናኛ ቅንብሮች አሰናጃችን አበባየሁ ገበያው እንዲሁም ከዕለቱ ዋና ዘጋጅ ጽዮን ግርማ እና በያሉበት ሆነው የእነሱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኖርዌይ የኖቤል ሽልማት ኮሚቴ ዛሬ ሐሙስ ባወጣው መግለጫ እንደ ኤሮፓ አቆጣጠር በ2019 የኖቤል ሽልማቱን የተቀዳጁት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሰሜን ኢትዮጵያ በመካሄድ ላይ የሚገኘውን ጦርነት የማስቆም የተለየ ኃላፊነት አለባቸው ሲል አስታወቀ። የኮሚቴው ሊቀመንበር ሬስ አንደርሰን ለአጃንስ ፍራንስ ፕሬስ በሰጡት መግለጫ በጠቅላይ ሚኒስትርነታቸውም ሆነ እንደ ሰላም ኖቤል አሸናፊነታቸው አብይ ጦርነቱን የማስቆም የተለየ ኃላፊነት አለባቸው ብለዋል። ጠቅላይ ሚኒስትር አብይ የኖቤል ሽልማት የተቀበሉት በጀመሩት የሰላም ተነሳሽነት ከኤርትራ ጋር ባደረጉት የሰላም ስምምነትና ለሁለገብ የፖለቲካ ዴሞክራሲ ልማትና የሰብአዊ መብቶች ተነሳሽነት መሆኑም ተመልክተዋል። ፈረንሳይ የአየር ክልሌን ጥሳለች ስትል ማሊን ክስ አሰማች። ሁኔታው ከተደገመ ምን ሊሆን እንደሚችል ያልተገለጸ መዘዝ ሊከተል እንደሚችል ምዝታለች። ከባማኮ ማሊ፣ አኒ ሪዘንበርግ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። የፈረንሳይ የጦር ጀት በዚህ ሳምንት ውስጥ ከአይቮሪኮስ ተነስቶ ወደ ማሊ የአየር ክልል መዝለቁን የማሊ ወታደራዊ መንግስት አስታውቋል። የመንግስቱ ቃል አቀባይ ኮሎኔል አብዱላይ ማዩጋ ዛሬ በሰጡት መግለጫ ይህንን ከትላንት በስቲያ ማክሰኞ ከ ከአቪዣን ተነስቶ ወደ ማሊዋ ጋኦ በሯል ያሉትን ጀት አድራጎት ግልጽ የሆነ የአየር ክልል ጥሰት ነው ሲሉ ከሰዋል። የፈረንሳዩ ጀት ከማሊ የአየር ደህንነት ባለስልጣናት ጋር ላለመገናኘት መስመሮቹን መዝጋቱን ወይም ማቋረጡን ከሎኪ ማዮጋ አመልክተዋል። ራሳቸውን ለአደጋ የሚያጋልጡ ወገኖች ለሚደርስባቸው ጉዳት የማሊ መንግስት ተጠያቂ አይሆንም ያሉት የመንግስቱ ቃል አቀባይ አድራጎቱ ቢደገም የከፋ መዘዝን እንደሚኖረውን በመጠቆም አስጠንቅቀዋል። ማንነታቸው እንዲገለጽ ያልፈለጉ አንድ የፈረንሳይ ባለስልጣን ግን ክሱን ለአዣንስ ፍራንስ ፕሬስ አስተባብለው በረራው ከሚመለከታቸው የማሊ ባለስልጣናት ፈቃድ የተሰጠው እንደነበር ተናግረዋል። የማሊ ክስ የተሰማው የፈረንሳይ በረራ ባማኮ ላይ የተጣለውን ማዕቀብ የጣሰ እንደነበር በመጥቀስ የምዕራብ አፍሪካ ሀገሮች አቪዬሽን ባለስልጣን ወቀሳ ካሰማ ከጥቂት ሰዓታት በኋላ ነው። ዳካር ሴኔጋል የሚገኘው በአፍሪካና በማዳጋስካር የአየር ጉዞዎች ደህንነት ኤጀንሲ የሚባለው ተቋምም ስለ በረራው የቅድሚያ መረጃ እንዳልተሰጠው ለማሊ ባለስልጣናት መግለጹ ተዘግቧል። የማሊ ወታደራዊ መሪዎች የሀገሪቱ ምርጫ እንዲራዘም ከወሰኑ በኋላ የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማህበረሰብ ኤኳስ ተሰባስቦ በማሊና በአባል ሀገሮቹ መካከል ንግዱ እንዲቋረጥ የወሰነበትን ማዕቀብ ጥሎባታል። ፈረንሳይ የኤዋስን የማዕቀብ ውሳኔ እንደምትደግፍ ያስታወቀች ሲሆን አየር መንገዷ ኤር ፍራንስ ከትላንት ረቡ ጀምሮ ሁሉንም የማሊ በረራዎቹን ላልተወሰነ ጊዜ አቋርጧል። የሶማሊያው አሸባሪ ቡድን አልሸባብ ትላንት ረቡዕ በመዲናይቱ ሞቃዲሾ በሚገኘው ዓለም አቀፍ አውሮፕላን ማረፊያ አካባቢ ባደረሰው እና ዘጠኝ ሰዎችን ለገደለው የቦምብ ጥቃት ኃላፊነቱን ወሰደ። ዘጋቢያችን ሞሐመድ ካህዬ ከሞቃዲሾ ባለሥልጣናትና ምስክሮችን አነጋግሮ ተከታዩን አጠናቅሯል። ሀብታሙ ስዩም ያቀርበዋል። ጥቃቱ የደረሰው አጥፍቶ ጠፊ ባፈነዳው ተሽከርካሪ ላይ በተጠመደ ቦምብ መሆኑን የሶማሊያ ፖሊስ ኃይል ቃል አቀባይ አብደልፈታ ሐሰን አሊ አረጋግጠዋል። ከአሁን ቀደም የጸጥታ ተቋማቱንና የመንግሥት ባለሥልጣናትን ኢላማ አድርጎ ነበረ። ዛሬ ግን ያብቅተዋል ንጹሐን ሲቪሎች ናቸው ኢላማ የሆኑት ነበር ያሉት የሞቃዲሹ ምክትል ከንቲባ አሊያሪ አሊ በበኩላቸው ከትናንቱ የቦምብ ጥቃት መትረፋቸውን ገልጸው የጸጥታ አካላት ምርመራ መጀመራቸውን ተናግረዋል። የደህንነት ተቋማቱ የጥቃቱን ኢላማ ምንነት ያጣራሉ። ምርመራውን እንዳጠናቀቅንም ውጤቱን ይፋ እናደርጋለን። ተቋማቱ የጸጥታ ጥበቃው እንዲያጠናክሩ ጠይቀናል፣ ያሉት የሞቃዲሾ ምክትል ከንቲባ አክለውም ጠላታችን ሊያስፈራራን አይችልም ብለዋል። የውጭ ሀገር ዜጎችን የጫነ ተሽከርካሪ ኢላማ ማድረጉን የሚናገረው አሸባሪው ቡድን አልሸባብ ለጥቃቱ ኃላፊነቱን ወስዷል። ይሁንና የቡድኑ ቃል ትክክለኝነት እስካሁን በገለልተኛ አካል አልተረጋገጠም። የበርካቶች ሕይወት የጠፋበት ፍንዳታ ዜና የተሰማው የሶማሊያ መሪዎች ለረጅም ጊዜ ሲራዘም የቆየውንና በሀገሪቱ ፕሬዚደንትና በጠቅላይ ሚኒስትሩ መካከል ያለው አለመግባባት ይበልጥ እንዲካረር ምክንያት የሆነው ብሔራዊ ምርጫ የፊታችን የካቲት እንዲካሄድ መስማማታቸውን ካስታወቁ ከጥቂት ቀናት በኋላ ነው። አልሸባብ የፖለቲካ ውጥረቱንና አለ የሚባል ማንኛውንም የስልጣን ክፍተት ተጠቅሞ ጥቃት ሊሰነዝር እንደሚችል ተንታኞች ሲያስጠነቅቁ ቆይተዋል። ሶማሊያ የሚገኘው የአሜሪካ ኤምባሲ የትናንቱን የሽብር ጥቃት አውግዟል። በሩሲያና ዩክሬን ድንበር አቅራቢያ የተፈጠረውን ውጥረት ለማርገብ የሚደረገው ጥረት ዛሬ ሐሙስ በቪየና በሩሲያና በቋሚው የአውሮፓ የደህንነትና ትብብር ምክር ቤት መካከል በሚካሄድ ስብሰባ የሚቀጥል መሆኑ ተገለጸ። ስብሰባው ባለፈው ሰኞ በጄኔቭ በዩናይትድ ስቴትስ እና ሩሲያ እንዲሁም ትናንት ረቡዕ በብራስልስ ውስጥ በኔቶ እና በሩሲያ መካከል ከተደረገ ስብሰባ የቀጠለ መሆኑ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት መግለጫ ከዛሬው ስብሰባ በኋላ የውይይቱ አቅጣጫ ምን እንደሚመስልና ቀጣዩ እርምጃ ምን ሊሆን እንደሚችል ይፋ እንደሚደረግ ተናግረዋል። አገራቸውን ወክለው ከሩሲያ ጋር የተደራደረውን ልዑክ የመሩት የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርማን በሰጡት ጋዜጣዊ መግለጫ ሩሲያ ከኔቶ ጋር ባደረገችው ስብሰባ ውጥረቱን እንድታረግብና ቅንና ግልጽ ንግግር የሚያስቀድመውን የዲፕሎማሲውን መንገድ እንድትከተል የበረታ ግፊት የገጠማት መሆኑ ተናግረዋል። ሸርማን አክለውም እንደተናገሩት ለአራት ጊዜ ያህል ከተደረጉት ስብሰባዎች በኋላ ግን በሩሲያ በኩል ውጥረቱን ለማርገብ የታየ ቁርጠኝነት ወይም የተገባ ቃል የለም ሲሉ ተናግረዋል። ይሁን እንጂ ሩሲያ አንድ መቶ ሺህ የሚደርስ ወታደሮቿን በዩክሬን ድንበር ላይ ባሰፈረችበት ሁኔታ ዲፕሎማሲያዊ ውይይት ማድረጉ እጅግ ከባድ መሆኑን በደንብ እንድትገነዘብ ተደርጓል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በሩሲያና በዩክሬን መካከል ያለውን ውጥረት ለማርገብ በሚደረገው ድርድር አውሮፓ ከኋላ እንድትቀመጥ ተደርጋለች የሚሉት ቅሬታዎች እየተሰሙ መሆኑ ተገለጸ። የወደፊቱ የአውሮፓ ደህንነት አደጋ ላይ ነው የሚል ቅሬታ መኖሩም እየተነገረ ነው። የአውሮፓ ሕብረት ከፍተኛ የውጭ ጉዳይ ተወካይ ጆሴፍ ቦሬል እንዲህ ይላሉ። በዚህ ንግግር ውስጥ ያሉት ሁለት ተዋናዮች ብቻ አይደሉም እኛና ሩሲያ ብቻ አይደለም። በአውሮፓ ደህንነት ዙሪያ መነጋገር ካስፈለገ አውሮፓውያንም በውይይቱ ጠረጴዛ ላይ መገኘት ይኖርባቸዋል። በአውሮፓ በኩል ያለውን እየገፉ ያሉት የፈረንሳዩ የውጭ ጉዳይ ሚኒስትሩ ጄን ቬለስ ለድሬን ሩሲያ ሆን ብላ የአውሮፓ ህብረትን በመዝጋት ወደ ዩናይትድ ስቴትስ እየሄደች መሆኑን ይናገራሉ። የሩሲያው ፕሬዝደንት አውሮፓን ለመከፋፈል ሆን ብለው የሚያደርጉት ጥረትም አድርገው ይገልጹታል። በአውሮፓ የዲሞክራቲክ ፋውንዴሽን ኢኒሽቲቭ ተቋም ከፍተኛ ተመራማሪ ፒተር ብርኮቪስኪ እንዲህ ይላሉ። ሩሲያ ይህንን ንግግር በዩናይትድ ስቴትስ እና በአውሮፓውያን ሸሪኮች መካከል አለመተማመንን ለመፍጠር ትጠቀምበታለች። ዩናይትድ ስቴትስም ከአውሮፓውያኑ ጀርባ ሁና የአውሮፓን የደህንነት ፖሊሲ መነጋገር እንደምትፈልግ ማሳየት ትፈልጋለች። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርመን ግን ዩናይትድ ስቴትስና የአውሮፓ ትብብር ጠንካራ ነው ይላሉ። እኔ እንደሚመስለኝ ሩሲያ ያደረገችውና ያልጠበቀችው ነገር ቢኖር አውሮፓን በሙሉ ወደ አንድነት ማምጣቷ ነው። የኔቶ አባልና አባል ያልሆኑ ተባባሪ ሀገሮች በአንድ ላይ አንድ አይነት መርህና፣ ፍላጎት ተስፋና ዲፕሎማሲን ለማራመድ ቁርጠኞች ሆነዋል። ተንታኞች በአውሮፓ አገሮች መካከል ስጋቱ ቢኖርም ይሁን እንጂ ሀያ አንድ የሚሆኑ የአውሮፓ አገሮች አባል የሆኑበት ኔቶ የአህጉሪቱ ደህንነት መሰረት መሆኑን ሳይረዱት አልቀረም ይላሉ። ኢራን እና ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2015 የተደረሰበትን የኒውክለር ስምምነት እንደገና ለማደስ በሚደረገው ድርድር ላይ ወሳኝ በሆኑ ነጥቦች ለመስማማት ተቸግረዋል ተባለ። ሁለቱን የሚያግባባ ነገር በቶሎ መገኘቱም ጥያቄ እያስነሳ ነው ሲሉ ዲፕሎማቶች ተናገሩ። ስምንት ዙር ውይይት ከተካሄደ በኋላ የስምምነቱ ቁልፍና አስቸጋሪ ነጥቦች አሁንም በቦታው መሆናቸው ተመልክቷል። ኢራን ማዕቀቡ በምን ያህል መጠንና በምን ፍጥነት እንደሚነሳላት እንዲሁም ተጨማሪ የቅጣት እርምጃዎች የማይወሰዱባት መሆኑን ለማረጋገጥ ለዩናይትድ ስቴትስ ዋስትና መስጠት፣ በኢራን የአውቶሚክ ግንባታው እንዴትና መች ወደነበረበት መመለስ እንደሚቻል የመሳሰሉት ይገኙበታል። የስምምነቱ መሰረተ ሀሳብ ኢራን የኒውክሌር መሳሪያዎችን ግንባታ ለማድረግ የምታደርገውን ጥረት መገደብን የሚጠይቅ ነው ተብሏል። ኢራን በበኩሏ እንደዚህ ያለ ምኞት የሌላት መሆኑን በመግለጽ በዓለም አቀፉ ማህበረሰብ የተጣለባት ማዕቀብ በቶሎ እንዲነሳላት ትጠይቃለች። ይህን መሰረት በማድረግ እንደ ኤሮፓ አቆጣጠር በ2018 ተደርሶበት የነበረው ስምምነት የቀድሞ ፕሬዚደንት ትራምፕ ኢራንን በበቂ ሁኔታ የሚያስገድዳት አይደለም በሚል ውድቅ ማድረጋቸው ይታወሳል። ዩናይትድ ስቴትስ ሰሜን ኮሪያ በቅርቡ የምታከታተላቸውን የሚሳኤል ሙከራዎች አስመልክቶ በፒዮንጋንግ ላይ ጫና ለማሳደር በሰሜን ኮሪያ ተጨማሪ ዓለም አቀፍ ማዕቀብ እንዲጣልባት ሐሳብ እያቀረበች መሆኑን አስታወቀች። ዩናይትድ ስቴትስ ትናንት ረቡዕ ባወጣችው መግለጫ ራሷ በሰሜን ኮሪያ ላይ ቀደም ሲል የጣለችውን ማዕቀብ በማጠንከር ለሰሜን ኮሪያ የጦር መሳሪያ አቅርቦትን በማረጋገጥ ይሰራሉ ያለቻቸው አምስት የሰሜን ኮሪያ ዜጎችን በመለየት ተፈጻሚ ማድረጓን አስታውቃለች። ዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤትም ተጨማሪና ጠንካራ ማዕቀብ እንዲጥል ፍላጎት ያላት መሆኑን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ባሰራጩት የትዊት መልእክት አስታውቀዋል። ይሁን እንጂ አምባሳደሯ ዝርዝሩን አላመለከቱም። የጸጥታው ምክር ቤት ቋሚ አባል ከሆኑት ቻይናና ሩሲያ የጸጥታው ምክር ቤት ቋሚ አባል ከሆኑት ከቻይናና ሩሲያ በኩል ምንም የተሰጠ ምላሽ አለመኖሩም ተመልክቷል። ሁለቱ አገራት ካላጸደቁት ማዕቀቡ የማይሰራ መሆኑ የተገለጸ ሲሆን ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። በቮይስ ኦፍ አሜሪካ ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው ሐሙስ ጥር 5 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ የኢትዮጵያ መንግሥት ወደ ትግራይ ክልል ሰብአዊ ድጋፍ ማድረስ እንዳንችል አድርጎናል ሲሉ የዓለም ጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም ተናገሩ። የመንግስት ኮሚኒኬሽን አገልግሎት በበኩሉ መግለጫው የህወሓትን ፕሮፓጋንዳ ያስተጋባ ነው ብሎታል። የአማራና የአፋር ክልል አመራሮች ደግሞ የዓለሙ ጤና ድርጅት ለቆመለት ሰብአዊነትና ገለልተኝነት አልተገዛም ሲሉ ከሰዋል። መስፍን አራጌ ዝርዝሩን ይዟል። ሰባት ሚሊዮን ህዝብ የሚኖርበት ክልል ከአንድ ዓመት በላይ ሙሉ በሙሉ በከበባ ውስጥ ሆኗል ያሉት የዓለም ጤና ድርጅት ዳይሬክተሩ ዶክተር ቴድሮስ አድሃኖም በዚህም ህዝቡ ምንም አይነት የምግብ አቅርቦት፣ የህክምና፣ የኤሌክትሪክ፣ የቴሌፎንና የመገናኛ አገልግሎት እንደማያገኝ ተናግረዋል። በመድኃኒት አቅርቦት እጥረት ምክንያት ሰዎች እየሞቱ ነው። በምግብ እጥረትም እንደዚሁ ብዙዎች ህይወታቸውን ያጣሉ። ከዚያ በላይ በየቀኑ የሚሰነዘረው የድሮን ጥቃት ሰዎችን እየገ Don't, don't. and on top of that daily drone attacks is killing people በጉዳዩ ላይ መግለጫ ያወጣው የመንግስት ኮሚኒኬሽን አገልግሎት ግን መንግስት ለትግራይ ሕዝብ ባለው ውግንና የአማራና አፋር ክልሎች ደግሞ ለትግራይ ክልል ባላቸው አጋርነት የተራድኦ ተቋማት 1010 የሰብአዊ እርዳታ የያዙ ከባድ የጭነት ተሽከርካሪዎችን ወደ ትግራይ እንዲያስገቡ አድርጓል ብለዋል። ይሁን እንጂ 1010 ከባድ ተሽከርካሪዎች ወደ መጡበት መመለስ ሲገባቸው የህወሀት ኃይሎች ለሰራዊት ማጓጓዣነት ተጠቅመባቸዋል ሲል ከሷል። ጦርነት በሚካሄድበት የትግራይ አቅራቢያ በሚገኝ ሁለተኛው አፋር ክልል የአድአር ወረዳ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ የሆኑት አብዷሊ በበኩላቸው ለትግራይ የምግብ ድጋፍ ማድረስ አልተቻለም የሚለውን የዶክተር ቴዎድሮስን ወቀሳ አጣጥለውታል። የአለም ምግብ ፕሮግራምን ጨምሮ የተለያዩ አካላት ወደ ትግራይ በአፋር አበአላ በኩል የምግብ እርዳታ ሲጓጓዝላቸው ቆይቷል ነው የሚሉት። ኃላፊው በቅርብ ጊዜ በአካባቢው ያለውን ሁኔታም አለም ያውቀዋል ነው ያሉት። መጀመሪያ እርዳታ ወደ ትግራይ ክልል የሚገባበት አማራጭ መንገድ የለም። ለምን? በአበአላ በኩል ያለው ጦርነት ራሳቸው ከፍተው በባህላ በኩል ጦርነት እያካሄዱ ነው። እነሱ በቆቦም በኩል ጦርነት እየተካሄደ ነው እና አስገባ ቢባል እንኳን ማለት ነው። ሁሉም መግቢያ በሮቹ በአፋር በኩል ነበር እስከዛሬ የሚገባላቸው እርዳታዎቹ በዛ በኩል ራሳቸው ጦርነት ከፍተው ወረራ አድርገው በዓላ መን- ከተማ ላይ ማለት ነው እስቲል እስካሁን በመድፍ እየደበደቡ ስለሆነ እርዳታ የሚገባበት አማራጭ የለም እና እሱ ያው ለሕወሓት ፕሮፓጋንዳ ነው የሚያደርገው እንጂ የጦርነት ቀጠና እንደሆኑ ያውቃል። የመግቢያ መንገዶቹ በሙሉ ተድረሰራ ነው ማለት ነው። ቴዎድሮስ ባስተላለፉት መልእክት ጦርነት ባለባቸው አካባቢዎች ድርጅታቸው ለመንቀሳቀስ ጥያቄ አቅርበው በአማራና በአፋር እንዲንቀሳቀስ ወደ ትግራይ ግን እንዳይገባ ተደርጓል ብለዋል። ሮበርት ቴዎድሮስ ከዓለም ጤና ድርጅት በኩል ወደ ትግራይና ሌሎች በግጭቱ ጉዳት ለደረሰባቸው የአማራና አፋር አካባቢዎች መድኃኒት ለማስገባት እንድንችል ጥያቄ አቅርበን ለአማራና አፋር ሲፈቀደልን ለትግራይ ግን ተከልክለናል። የጠቅላይ ሚኒስትር ጽህፈት ቤትን የውጭ ጉዳይ ሚኒስትርንና ሁሉንም የሚመለከታቸው አካላት ጠይቀናል፣ ፈቃድ ግን አላገኘንም። በተለይ ከሐምሌ ወር ጀምሮ የዓለም ጤና ድርጅት ምንም አይነት የህክምና ድጋፍ እንዲያደርግ አልተፈቀደለትም። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር ዘላለም ልጅ አለም ግን ከዳይሬክተሩ የተለየ አስተያየት ነው የሰጡት። ከዓለም ጤና ድርጅት የደረሰ ድጋፍ አለመኖሩን በማስታወስ ስድስት ወራት ጠላት በክልላችን በሚቆይበት ጊዜ ምንም አይነት ሰብአዊ ድጋፍ የትኛውም ያለም ዩኤን ኤጀንሲን በለው ኢንተርናሽናል ኤን ጂኦን በለው ምንም አይነት ድጋፍ አላደረገም። የምግብ ብቻ ሳይሆን የጤና አገልግሎት ተቋርጧል። አንድም ለህብረተሰቡ የሚያስፈልጉ ለምሳሌ ቼዊ በሽተኞች ሳሳይ የስኳር በሽተኞች ያሉ የደም ግፊት ችግር ያለባቸው ኅብረተሰብ ክፍሎች አሉ። ለእነዚህ የሚሰጠው መድኃኒት ሙሉ በሙሉ የተቋረጠበት ሁኔታ ነው የነበረውና ይህንን ችግር ለመሻገር የትኛውም የዓለም አቀፍ ረድኤት ድርጅት ወይም ደግሞ የዓለም የጤና ድርጅትም ገብቶ ድጋፍ ያደረገበት ሁኔታ የለም። ድጋፍ አለመድረግ ብቻ ሳይሆን ድጋፍ አለመድረጉን በተደጋጋሚ ጥያቄዎችን እያነሳን ይህን ጥያቄ ምላሽ ለመስጠት በጎ ምላሽ ያገኘንበት ሁኔታ የለም። ስለዚህ የተባበሩት መንግሥታት ድርጅት ተቋማትም ገለልተኛ ሆነው እዚህ ክልል ላይ ተገቢውን ድጋፍ እያደረጉ ያልነበረበት ሁኔታ ነው ያለው። ሁኔታውንም ሲዋግዙ አልተሰሙም። የአዳአር ወረዳ መንግሥት ኮሚኒ ኮሚኒኬሽን ጉዳዮች ኃላፊም በጦርነቱ የከፋ ጉዳት በደረሰበት ወረዳቸው ውስጥ የዓለም ጤና ድርጅት ያቀረበው ምንም ነገር የለም ሲሉ ይሟገታሉ። እኔ ባለሁበት አሁን አዳር ወረዳ ካሳጊታ ግንባሬት ሲባል የነበረው ስሰማ ከነበረ ማለት ነው እዛ ቦታ ላይ አራት ቦታ አስፍረናል። ህዝቡ ጦርነት የተፈናቀሉትን ከደብሌዎቸው የመጣ እርዳታ እኔ አላየሁም። አንድም ካርቶን የለም። ወርልድ ፉድ ሁለት መኪና ሶስት መኪና ይቻለው ምግብ ማለት ነው። የዓለም ምግብ ድርጅት አቶ አብዱ እንደውም በአካባቢው ካለው አሳሳቢ የጤና ችግር አንጻር አለም አቀፉ የጤና ድርጅት ለአካባቢያቸው ትኩረት አለመስጠቱን በማውሳት ወቅሰዋል። አሁን ወረርሽኝ እየተከሰተ ነው። ህጻናቶች ደግሞ በየቀኑ መሬት ላይ ወድቀው በቀሩ ፈንጂዎች እየተጎዱ ነው። ስለዚህ ነገር ምንም ምንም ያለው ነገር የለም ይሄ ተቋም። ዶክተር ቴድሮስ አድሃኖም በኢትዮጵያ መንግስት በኩል የተወሰደው እርምጃን የኮነኑት በሃያ አንደኛው ክፍለ ዘመን የማይጠበቅ በማለት ነበር። በ21ኛው ክፍለ ዘመን መንግስት የራሱን ህዝብ ምግብ፣ መድኃኒትና ለመኖር የሚበጁ ድጋፎችን እንዳያገኙ ይከለክላል ተብሎ አይታሰብም። ኮሚሽነር ዘላለም እና አቶ አብዱ በበኩላቸው የዓለም ጤና ድርጅትም ሆኑ ዳይሬክተሩ ቃል የገቡለትን ሰብአዊነት በገለልተኝነት አላገለገሉም ብለዋል በቀበሌ ከምትገኘው የጤና ኬላ ጀምሮ እስከ ትልልቅ ሆስፒታሎች ድረስ የሚችለውን ዘርፏል መውሰድ የማይችለውን ደግሞ አገልግሎት እንዳይሰጥ አድርጎ ያወደመበት ሁኔታ ነው ያለ ይህን እንግዲህ መላው የዓለም አቀፍ ተቋማት በግላጭ የሚያውቁት ሀቅ ነው ይህንን እንኳን ሲያወግዙ አይሰሙም በተመሳሳይም አሁን ጠላት ከወጣ በኋላ እነዚህ አካባቢዎች ከፍተኛ የሆነ መድኃኒት ችግር አገልግሎትን ለማስጀምር የሚያስችል ቁመና ላይ አይደሉም የጤና ተቋማቶች። መልሱ ለማቋቋም እንኳን የዓለም የጤና ድርጅት አንድም አስተዋጽኦ እያበረከተ አይደለም። በሚሊየን ሚትሪክቶን የሚመት የመድኃኒት ቁሳቁስና መድኃኒቶችን ነው ህወሀት ወረራ ባካሄደባቸው በሙሉ ዘርፎ ወደ ትግራይ ያሸሸው ማለት ነው። በእና ቦይ ስብሀት የህወሀት አባላቶች በይቅርታ መፈታታቸውን አለም አቀፍ ተቀባይነት ያገኘውን ሀገሪቱ የወሰነችውን ውሳኔ አጀንዳ ሽፍት ለማድረግ ነው እንጂ ስለተዘረፈ ያለፉት መድኃኒቶችና ስለወደሙ ሆስፒታሎች ግን ምንም ያልተነፈሰው ተቋም ማለት ነው። ዛሬ ላይ ትግራይ ውስጥ የመድኃኒት እጥረት አለ ብሎ መግለጫ መስጠቱ ከኋላው ምን አለ የሚል ጥያቄ የሚያስነሳ ነው። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ መንግስት እርዳታ ወደ ትግራይ ክልል እንዳይገባ እያደረገ ነው በሚል የዓለም ጤና ድርጅት መግለጫ ማውጣቱ የህወሀትን ቡድን ፕሮፓጋንዳ ማስተጋባት ስለሆነ በመንግስት ዘንድ ፍጹም ተቀባይነት የለውም ሲል ገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍንን ለዘገባው አመሰግናለሁ። አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። ሰሞኑን የተካሄደው የጠቅላይ ሚኒስትር አብይ አህመድና የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የስልክ ውይይት ፍሬያማ እንደነበር የውጭ ጉዳይ ሚኒስቴር አስታወቀ። ውይይቱ የነበረውን የመጠራጠር ደመና የቀነሰና የወደፊቱንም ግንኙነት ቀና ሊያደርገው ይችላል ተብሏል። አሁን በኢትዮጵያ የሚታየው የፖለቲካ ምህዳር እንደተለወጠ የሚኒስትሩ ቃል አቀባይ ገልጠዋል። ቃል አቀባዩ በዛሬው ዕለት የሰጡትን ሳምንታዊ መግለጫ የተከታተለው መለስካቸው አመሀ ተከታዩን አድርሶናል። በሳምንታዊው ጋዜጣዊ ጉባኤ የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ እንዳሉት ከጥቂት ቀናት በፊት በፕሬዚዳንት ጆ ባይደን እና በጠቅላይ ሚኒስትር አብይ አህመድ መካከል የተካሄደው የስልክ ውይይት ፍሬያማ የነበረ መሆኑን ገልጠዋል። ፕሬዚዳንቱ በኦፊሴል ጽሕፈት ቤታቸውን ከያዙ ጊዜ ወዲህ ከኢትዮጵያው መሪ ጋር ቀጥታ ግንኙነት ሲያደርጉ የመጀመሪያው በሆነው በዚህ የስልክ ውይይት ላይ ጠቅላይ ሚኒስትር አብይ አህመድ ከአንድ ዓመት በፊት በአገሪቱ የተፈጠሩትን ልዩ ልዩ ቀውሶች መንስኤዎች ናቸው ያሏቸውን እንደዘረዝሩላቸው አምባሳደር ዲና ጠቁመዋል በአሜሪካ በኩል የፕሬዚደንት ባይደን እና የክቡር ጠቅላይ ሚኒስትራችን የቴሌፎን ኮንቨርሴሽን ነው ትልቅ ሲግኒፊከንስ ያለው የዲፕሎማሲ ኢንተራክሽን ነው ተብሎ ሊወሰድ የሚችል ነው ያው በቴሌፎን ኮንቨርሴሽን በወቅቱ እንደሰማችሁት እዚህ የህግ ማስከበር ጄነሲስን በተመለከተ ኢትዮጵያ ለምን ወደዚህ እንደገባች ነው ያስረዷቸው ስለ ሰብአዊ መብት ጥበቃና ስለ ሰብአዊ እርዳታ ተደራሽነትም እንደዚሁ ብሪፍ አድርጓቸዋል በጦርነት የወደመን ሕብረተሰብ መልሶ ሪኮንስትራክሽን ሂደቱም ቀርበውላቸዋል። በሌላ በኩል አንድ ስማቸው ያልተጠቀሰ የዩኤስ አሜሪካ የወቅቱ አስተዳደር ከፍተኛ ባለሥልጣን ለጋዜጠኞች እንደተናገሩት ፕሬዚዳንት ባይደን ጠቅላይ ሚኒስትር አብይን በስልክ ለማነጋገር ያነሳሳቸው በቅርቡ ጠቅላይ ሚኒስትሩ ወስደዋቸዋል ያሏቸው አዎንታዊ እርምጃዎች ናቸው። እነዚህን አዎንታዊ እርምጃዎች ይበልጥ ለማጠናከርም ግንኙነቱ ይቀጥላል ብለዋል። አምባሳደር ዲና ሙፍቲ በበኩላቸውም የንግግሩን ፍሬያማነት የገለጹት በተመሳሳይ መንገድ ነበረ። ውጤታማ ኮንቨርሴሽን ነው የሚባለው ሁለቱም ሀገሮች እስካሁን የነበረውን የጥርጣሬ እንትን ለመቀየር ፋርደር ኢንጌጅመንት ተስማምቷል። ፋርደር ኢንጌጅመንት ማለት በዲፕሎማሲ ቋንቋ መገናኘት፣ መነጋገር፣ መወያየት በጋራ ጉዳዮች ላይ ተባብሮ ለመስራትም እንደዚሁ ስምምነት አለ። ይሄ እንግዲህ ፕሬዚደንት ባይደን ወደዚህ ስልጣን ከወጡ በኋላ የመጀመሪያው ኢንተራክሽን ነው። ይሄ ኢንተራክሽን ባይ ሰልፍ ምልክት ነው። ይሄ ስልክ ንግግሩ ዝም ብሎ ስልክ ንግግር አይደለም። በአንድ ሌላ ሀያል መሪና በእኛ መሪ መሀል የተደረገው ኤንጌጅመንት ነው ማለት ይቻላል። አምባሳደር ዲና ሙፍቲ ለጋዜጠኞች እንዳሉት በሀገሪቱ የለውጡ ምልክቶች የሚታዩት በዲፕሎማሲያዊ መስኩ ብቻ አይደለም። በሀገሪቱ የሚታየው የጸጥታና የደህንነት መልኮችም እየተቀየሩ ይመስላሉ። ለዚህ ማመሳከሪያም ይረዳል በሚል ይመስላል በአሜሪካና በኢትዮጵያ ግንኙነት ብዙ የተሳተፉና እውቅ አሜሪካውያን ዲፕሎማቶች ትዊት ያደረጉትን በመጥቀስ አስረድተዋል። ሄርማን ኮሄንና ዴቪድ ሺንን በመጥቀስ የህወሓት አመራሮች አገር ለቀው እንዲወጡ የሰላም አማራጭ መንገድ እንዳመላከቱ ጠቁመዋል። አክለውም ትላንትና በጦርነቱ ጊዜ እዚህ አካባቢ የነበረው ፖለቲካል አትሞስፌር ምን ነበር የሚለው እናንተ ስለምታስታውሱት ቅርብ ጊዜም ትዝታ ስለሆነ ብዙ ምላሽ የሚፈልግ አን ኦብቪየስ ነው። የአሸባሪው ኃይል አዲስ አበባ ሊገባ ነው፣ እኔም ልገባ ነው ብሎ ራሱ በሚዲያ ጨርሻለሁ፣ ጉዳዩ አልቋል የሚል ያልበት የኢንተርናሽናል ኮሚኒቲ ተወካዮች ደግሞ ዜጎቻቸውን ጭምር ራሶቻቸውን አይደለም አንዳንዶቹ ውጡ ብለው ገንዘብ እስከ መክፈል የደረሱበት፣ አዲስ አበባ ራሷ ሴፍ አይደለችም፣ አይሮፕላን ራሱ ማረፍ አይቻልም እየተባለ የነበረበት ፓኒክ ፕሪቬል ያደርግበት ነው። ያ ፖለቲካ ላንድስኬፕ በዛን ሰዓት የነበረው ማለት ነው ያለ ወይ ነው። ዛሬ እኮ ዚህ ዲያስፖራ ኢቨንት አይተ አይተናል። ላሊበላ ጭምር በዓል የተከበረበት ሞሮለስ፣ የዚህ አሸባሪ ኃይልም ኦልሬዲ ከዚህ ተመትቶ ሚሊተሪ አድሚት አያደርግም ያለበት ታክቲካል ሬትሪት ነው የሚለው ግን ሚሊተርሊ ተረድቶ የሄደበት ነው። የውጭ ጉዳይ ሚኒስቴር ቃል አቀባዩ ጋዜጠኞችን ጥያቄ ተንትረሰው ካነሷቸው ጉዳዮች መካከል የኢትዮጵያ ታላቁ የህዳሴ ግድብን የተመለከተ ነው። ቀኑን ለይተው ባይናገሩም ታላቁ የህዳሴ ግድብ በቅርቡ የኤሌክትሪክ ኃይል በማመንጨት ሌላ ምዕራፍ እንደሚጀምር አመላክተዋል። ይህ ሲባል ግን የሶስትዮሹ ድርድር ወይንም ውይይት ያቆማል ማለት እንዳልሆነ አጽኖ ሰጥተው ተናግረዋል። ፌታ ኮምፕሊ ነው ስንልም የነበረው ይሄንን ነው። ይህን ላለቀ ነገር፣ እየሆነ ላለው ነገር የታችኞቹ የተፋሰሱ ሀገሮችም አብሮ መኖር አለባቸው። ከዚህ ካለቀ ጉዳይ ጋር ነው እንትኑ ካመነጨ ግብጾችም ተጠቃሚዎች መሆን አለባቸው፣ ሱዳኖችም እንዲጠቀሙ፣ ሌሎችም አካባቢ መብራት የሚፈልጉ ሀገሮች እንዲጠቀሙ። ለዛ ነው መስራት ያለባቸው ከዚህ በኋላ የሚሆነው። ይሄ ማለት ግን ሶስትዮሽ ድርድር ይቆማል ማለት አይደለም መናገር ይቻላል። ግን ዞሮ ዞሮ ሪያሊቲ ነው። ኦልሞስት እንደ ፀሐይ ዘር መብራት ካመነጫችሁ አደጋ ይፈጠራል ምናምን የሚለው ዋንኛም ሁሌትም ከሞላችሁ አደጋ ይፈጠራል ሲሉ ነበር። አዲስ ነገር አይደለም። ሁለተኛም ከሞላችሁ ጉድ ይፈራል ሀገር ሰማዩ ገለባበጣል ሲሉ ነበር። እና መብራት ከበራ በኋላ እንደውም ጥሩ ምንም አይሆንም። እንደነሱም ይበራል። በመካከለኛው ምስራቅ ሀገሮችና በተለይም በሳውዲ አረቢያ የሚገኙት ኢትዮጵያውያንን ችግር ለመፍታት የሚያስችል ስራ እየተሰራ እንደሆነና ለዚህም የዲፕሎማቶች ቡድን እየተዋቀረ መሆኑን አምባሳደር ዲና ሙፍቲ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ የኢትዮጵያ መንግስት መከላከያው ወደ ትግራይ ክልል ዘልቆ እንዳይገባ ያሳለፈው ውሳኔ አደጋ ያዘለ ነው ሲል ባልደራስ ተቃወመ። በቅርቡ ከስር የተለቀቁት የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በወቅታዊ ሀገራዊ ጉዳዮች ላይ መግለጫ ሰጥተዋል። የፓርቲው አመራሮች የህወሓት አንጋፋ አመራሮች ከስር መለቀቃቸውንም ተቃውመዋል። ይሁን እንጂ መንግስት ውሳኔውን ያሳለፈው አገራዊ ጥቅምን ታሳቢ አድርጎ መሆኑን መግለጹ ይታወሳል። ኬኔዲ አባተ ተከጣትሎታል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ በሰጠው መግለጫ የተለያዩ ወቅታዊ ጉዳዮችን አንስቷል። ፓርቲው ካነሳቸው ጉዳዮች መካከል የሰሜን ኢትዮጵያው ጦርነት የሚጠቀስ ሲሆን መንግስት የመከላከያ ሰራዊቱ ወደ ትግራይ ክልል እንዳይገባ ያሳለፈውን ውሳኔ ተቃውሟል። ወይዘሮ ማህሌት እሸቱ የፓርቲው አመራር አባል ናቸው። መንግስት ምዕራፍ አንድ ያለውን ዘመቻ የኢትዮጵያውያን ሉዓላዊነት ሳያረጋግጥ መቆሙ ትልቅ አደጋ ያዘለ መሆኑን ገምግመናል። ዘመቻውን ያቆመበትን አመክንዮ ከመስረዳት አኳያም ሆነ እርሱን ተከትሎ ከህዝብ በሚነሳው ተጨባጭ ስጋት ዙሪያ በቂ ምላሽ አልሰጠም። መንግስት ተከርተናል ለሚለው የኢትዮጵያ ህዝብ እያሳየ ያለውን ንቀት ማስተካከል ይገባዋል። ህወሀት አሁንም የአገሪቱ አንድነትን ሊፈታተን በሚችል ወታደራዊ ቁመና ላይ ይገኛል። የዘመቻው ፍጻሜ የኢትዮጵያ አንድነት አደጋ ላይ የሚጥለውን የህወሀት ወታደራዊ አቅም በመስበር መቋጨት ይገባል። ይሁን እንጂ ወደ ትግራይ ክልል ጦሩን ላለማስገባት የተወሰነው ከቀድሞው ጊዜ ልምድ በመውሰድ መሆኑን የሚገልጸው የኢትዮጵያ መንግስት ሌሎች ምክንያቶችንም ይጠቅሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በነበረ አንድ ዝግጅት ላይ ባደረጉት ንግግርም ስለ ውሳኔው ተከታዩን ብለዋል። በመልሶ ማጥቃቱ ከአፋርና ከአማራ ክልል ካወጣን በኋላ ተጨማሪውን ጉዞ አያስፈልግም ያልነው ውጤቱ አደገኛ መሆኑን ከቲፒኤልኤፍ በመማር ጭምር ነው። በቅርቡ ከእስር ከተለቀቁት የባልደራስ ፓርቲ አመራሮች አንዱ የሆኑትና የፓርቲው ፕሬዝደንት አቶ እስክንድር ነጋ ግን የመንግስት ውሳኔ ኃላፊነት እየጎደለው እንደሆነ ነው የሚገልጹት። ማዕከላዊ መንግስቱ ኢትዮጵያን አፈርሳለሁ የሚለውን ህወሀት ያለበት ድረስ ደርሶ የህግ በላይነቱ ማረጋገጥ አለበት። ይሄ ኃላፊነት አለበት። ይሄንን ማረጋገጥ አልቻለም። ማዕከላዊ መንግስት መንግስት አይባልም። የግባ ነው የምትሉት ለሚለው ጥያቄ አስፈላጊ ከሆነ ይገባል። ኢትዮጵያ ነች እኮ ትግራይ። ለምን ይገባል? ኢትዮጵያ ያፈርሳሉ እያለ ነው። የተቀባይነት የለም። ከዚህ አኳያ ነው የምንመለከተው፣ እና እሱ ነው ቀዳሚ አጀንዳችን። የትግራይ ህዝብንም ነፃ ማውጣት የእኛ ኃላፊነት ነው። የትግራይ ህዝብ የሚባል እኛ የምንለው ነገር የለም ያለ ነው። አንድ የኢትዮጵያ ህዝብ ነው ያለነው። በተለያየ ቋቋ እንግባባለን በህዝብ ደረጃ ግን አንድ ነው። ትግራይ ነጻ እስካልወጣች ድረስ እኛ ነጻወጥናል ማለት አንችል ነው። በዛ ደረጃ ኢትዮጵያ ህጋዊ የሆነው ዓለም አቀፍ ድንበር ድረስ ነጻ እስከሚወጣ ድረስ እኛ ችግሩ ተፈቷል ብለን አናምንም። ይሄ ለገዢው ፓርቲ ግልጽ ሊሆንለት ይገባል። ገፋለው አልገፋም የሚል ምርጫ አለው። ግዴታው ነው። በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር እየተከሰሱ ከነበሩ ግለሰቦች መካከል የስድስቱ ክስ መቋረጡንም ባልደራስ በህገ ወጥነት እንደሚመለከተው ወይዘሮ ማህሌት እሸቱ ባቀረቡት መግለጫው አስታውቋል። የህወሀት የፖለቲካና የጦርነቱ ዋነኛ ቀስቃሾች የሆኑ ጉዳያቸውን በህግ ጥላ ስር ሆነው እየተከታተሉ የነበሩ እስረኞችን ሰሞኑን መፍታት መጀመሩ የህግ የበላይነትን የጣሰ ውሳኔ ሆኖ አግኝተነዋል። በኢትዮጵያ አስተማማኝ ሰላም ሊገኝ የሚችለው መንግስት ተጠያቂነትንና ፍትህን ሊያሰፈን ብቻ ነው። ከዚህ አንጻር ገዢው ፓርቲ በጦርነቱ የተጎዱትን አግልሎና ራሱን ብቸኛ የጉዳዩ ባለቤት አድርጎ ተጠያቂነትና ፍትህን ባላሰፈነ ሁኔታ ክስ ለማቋረጥ የሰጠው ውሳኔ የፖለቲካም ሆነ የሞራል ተቀባይነት የለውም። ይህ ህጋዊነት ያልተላበሰ ውሳኔ አገሪቱን ግልጽ ለሆነ አደጋ አጋልጧል። ይህ ውሳኔ የፖለቲካ አመራሩ ከተወያየበት በኋላ በጋራ የተወሰነ መሆኑን መንግስት መግለጹ ይታወቃል። ስለ ውሳኔው ዓላማም ጠቅላይ ሚኒስትር አብይ አህመድ እንዲህ ማብራራታቸው ይታወሳል። ይህ ውሳኔ የተወሰነው ኢትዮጵያን በጠንካራ አደት ላይ ለማኖር ነው። ጠላቶቿን ለመቀነስ ነው። ጉልበት ለመሰብሰብ ነው። ያልገባውና የሚከተል ማህበረሰብ ካለ አይኑን ገልጦ ማየትና ከጥፋት ጎዳና እንዲመለስ ለማድረግ ነው። ሌላም በርካታ ምክንያቶች አሉት። የመንግስት ውሳኔ የኢትዮጵያን ቀውስ ለመፍታት የሚያስችል አንድ እርምጃ ነው በማለት ዩናይትድ ስቴትስና የተባበሩት መንግስታትን ጨምሮ የተለያዩ ሀገራት ውሳኔውን መደገፋቸው ይታወሳል። ሆኖም መንግስት ያሳለፋቸውን ጦርነቱን የመግታትና የህወሓትን አንጋፋ አመራሮችን የመፍታት ውሳኔ ተከትሎ ከህወሓት ጋር ለድርድር የሚቀመጥ ከሆነ ይላሉ አቶ እስክንድር ነጋ። ይህ ከሆነ የአንድነት ጉዳይ የድርድሩ ጠረጴዛ ላይ መቅረብ የለበትም። ኢትዮጵያ አንድነትን ጥያቄ ውስጥ የሚከት ማንኛቸውንም ነገር አንቀበልም። በኢትዮጵያ አንድነት ላይ ለመደራደር የኢትዮጵያ መንግስት መብት የለውም። እውነተኛው ባለቤት ህዝቡ፣ እሱንኮ ነው የምናገረው። ብዙሃኑ ህዝብ ማለት ነው። እሱ ምን እያለ ነው? በአንድነቴ አትደራደሩ እያለ ነው። ወደ ግንባር ዘምቷል፣ ተሟል። ሀገሬ አትፈርስም፣ ኢትዮጵያ አትፈርስም ብሎ በተግባር ፍላጎቱን በደሙ ጽፏል። ይህ በሆነበት ሁኔታ ኢትዮጵያን አፈርሳለሁ ከሚል ድርጅት ጋር የኢትዮጵያ መንግስት ሲደራደር ለመደራደር ቢቀመጥ ይሄንን የሕዝብ አቋም እንዲያንጸባርቅ ነው ምንጠብቀው። በኢትዮጵያ አንድነት ጉዳይ እንደማይደራደሩ ጠቅላይ ሚኒስትር አብይና መንግስታቸው ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። በቅርቡ ይካሄዳል ተብሎ የሚጠበቀውን ሀገራዊ ምክክር በተመለከተ ባልደራስ ባስቀመጠው ቅድመ ሁኔታ በምክክር ኮሚሽኑ መሳተፍ የሚፈልጉ የፖለቲካ ኃይሎች የኢትዮጵያን አንድነትና ሉዓላዊነት እንዲሁም ሰላማዊ ሂደትን ሊያከብሩ እንደሚገባ ያነሳ ሲሆን እንደ ፓርቲ ወደ ምክክር ኮሚሽኑ የሚገቡበትን አጀንዳ አቶ እስክንድር ያስረዳል ይረዳሉ። ከአምባገናዊ ስርዓት ወደ ዲሞክራሲያዊ ስርዓት ሽግግር ያደረጉ ሀገራት በሙሉ ይህንን ፋክት ቼክ ማድረግ ይቻላል። በሙሉ አዲስ ህገ መንግስት አውጥተው ሽግግሩን ያደረጉት አምባገናዊ ስርዓት ነበር። እንደውም አምባገናዊነቱ በነገራችን ላይ ኢትዮጵያ አምባገናዊ ብቻ ዘረኛ የሆነ አምባገናዊ ስርዓት ግን እሱ የሰጠንን ህገ መንግስት ይዘን ወደ ዲሞክራሲያዊ ስርዓት እንሄዳለን የተባለው እኛ ገብተን ፕሬዚደንት ለም በሌለ ህገ መንግስት ይዘን ነው ወደዚያ ዲሞክራሲያዊ ሀገር ምንገነባው የሚባል ከሆነ ለእኛ በአንድነቱን አደጋ ላይ ሌላኛዋ በቅርቡ ከተፈቱት የባልደራስ አመራሮች አንዷ የሆኑት ወይዘሮ ቀለብ ስዩምም የህገ መንግስት ለውጥ የፓርቲያቸው አጀንዳ የሆነበትን ምክንያት እንዲህ ሲሉ ይገልጻሉ። ወደ ምክክር የምንገባበት ሁኔታ እንዴት ሊሆን እንደሚችል አስቸጋሪ ሁኔታዎች ይታያል ብለን እናስባለን። የሚጀምረው እኮ ቀላል የሚ መስል ግን ትልቅ ችግር የሚፈጥረው ሀገራችን ብሔራዊ ባንዲራ ኮይላትን አንዱ ክልል ሌላ ባንዲራ ይዞ ይወጣል፣ አንዱ ክልል ሌላ ላይ ባንዲራ ይዞ ይወጣል። ለዚህ መነሻው ህገ መንግስቱ ነው። እንደዚህ አይነት ችግሮችን ይዘን እንዴት ወደዛ ልንመጣ እንደምንችል አስቸጋሪ ስለሚሆን የድርጅታችን አንዱ አቋም ይሄ እንደሚሆን እንድትይዙልን ነው። ህገ መንግስቱን ጨምሮ የልዩነት ምንጭ የሆኑ ዋና ዋና ሀገራዊ ጉዳዮች የሀገራዊ ምክክሩ አካል እንደሚሆኑ መንግስት መግለጹ ይታወቃል። በዛሬው መግለጫ ላይ የባልደራስ አመራሮች አቶ ስንታየሁ ቸኮልና አስካለ ደመሌም የተገኙ ሲሆን እነርሱን ጨምሮ በቅርቡ የተፈቱት የፓርቲው አመራሮች ከነገ አርብ ጥቅምት 6 2014 ዓ ም ጀምሮ በአፋርና በአማራ ክልሎች ወደሚገኙ ግንባሮች በመሄድ ጉብኝት እንደሚያደርጉም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው አመሰግናለሁ። ለተከታዩ ርዕስ ደግሞ ወደ መቀሌ እንሻገር። በቅርቡ የኢትዮጵያ መንግስት በወሰነው መሰረት የቀድሞ የህወሓት ነባር አመራሮችን ጨምሮ የፖለቲካ መሪዎች ከስር መለቀቅን አስመልክቶ የመቀሌ ከተማ ነዋሪዎች የሰጡትን አስተያየት ያካተተ ነው። የመቀሌው ዘጋቢያችን ሙልጌታ ጽበሃ ነው አንዳንድ የከተማይቱን ነዋሪዎች ተዘዋውሮ ያጠናቀረውን ዘገባ ያደረሰን እንደሚከተለው ያቀርበዋል የህወሀት ነባር አመራር አቦይ ስብሀት ነጋ ጨምሮም ሌሎች ፖለቲከኞች ባለፈው ሳምንት ክሳቸው ተቋርጦ እንዲፈቱ መደረጉ አስመልክቶም አስተያየት ከሰጡ የመቀለ ከተማ ነዋሪዎች መካከል አቶ ፍረ ዘለቀ አንዱ ናቸው ጡረታ አይወጡ አዛውንት ነበሩ አቦይ ስብሀት ማለት ስለዚህ ራሱ ፈርሞ ነው ጡረታ ያስወጣቸው አብይ ማለት ነው ስለዚህ ሲጀመር መታሰራቸው ትክክል አይደለም፣ ትክክልም አልነበረም። ሆን ተብሎ ትግራዋይ በመሆናቸው እንደ ሌሎችም ልክ እንደሚታሰሩት ያሉት እስካሁን ድረስ ነው የታሰሩት። ስለዚህ መታሰራቸው ትክክልና አግባብም አልነበረም ማለት ነው። ሁለተኛ፣ አሁን መፈታታቸው ዓለም ህዝብ ለማታለል ሰላማዊ ሰው እንደሆነ አስመስሎ ነው የሚናገረው ሁሌም ማለት ነው። መፈታታቸው ብቻ ሳይሆን የምናየው አሁን ምን እያደረገ ነው? በተግባር በተግባር ደግሞ አረብ ድሮኖች አሁንም ትግራይ ድረስ እየደበደበ ነው። ህጻናት እየሞቱ ነው፣ አዛውንት እየሞቱ ነው፣ እናቶች እየሞቱ ነው። እያሳቃይ ነው እስከተፈቱ ድረስ ማለት ነው። ስለዚህ ለሰላም የሚፈልግ ቢሆን ኖሮ እዛ የታሰሩ በሺዎች የሚቆጠሩት ተጋሩ አሉ። ስለዚህ እነሱን መፍታት ነበረበት ማለት ነው። አማኑኤል በርሀ የተባለ ሌላ አስተያየት ሰጪ በበኩሉም የፖለቲከኞቹ መፈታት ለሰው በጎ ነገር ከመመኘት አንጻር መልካም ነው። ለትግራይ ህዝብ አሁን ካለበት ችግር አንጻር ሲታይ ግን ትርጉሙ አይታየኝም፣ በማለት ነው የተናገረውም። ያኔ የፖለቲካ እስረኞች መፈታት ብዙ ለትግራይ ህዝብ የሚያመጣው ለውጥ አለ ብዬ አላስብም። ለምሳሌ አቦይ ስብሃት የትግራይ አባት ናቸው። በአሁኑ ሰዓት ትልቅ በእድሜም የገፉ ጥሮት አይወጥም ስለሆኑ ከስራ አቁመው ነበር። እስርም ቢታሰሩም ባይታሰሩም ምንም የሚያመጡት ለውጥ አልነበረም። ለቤተሰብ ለአንዳንድ ና ለእኛም፣ እንደ አባት ደስታ ሊሆን ይችላል። ከጠይናቸው በምናቸው ደስታ ሊሆን ይችላል። ነገር ግን ለትግራይ ህዝብ አሁን ካለው ችግር ከደረሰብን መፍትሄ ይሆናል ብዬ አላስብም። ስለዚህ ለትግራይ ህዝብ በቀለ ገርባም ጀዋርም አቦይ ስብሃት መፈታት ለዶክተር አብይ ጥቅም ሊሆን ይችላል ለአንዳንድ ለፖለቲካ እንጂ ለትግራይ ህዝብ ጥቅም ይሆናል ብዬ አላስብ። አቶ ጉዑሽ ተስፋ ማርያም የተባሉ በበኩላቸው ለፖለቲካ መድረኩ ትርጉም የሚኖሩ ሲሉ ገልጸዋል። ሌሎችም የሚፈቱ ማዕት ምንም ነገር አዲስ አበባ የነበሩ የታሰሩ ከመቀለ የሄዱ ምንም ነገር የሌላቸው ስንት ዶክተሮች፣ ስንት ጀነራሎች፣ ስንት ባለሀብት አሉ። እውነት ከሆነ ከነሱም መፍታት ነበርበት። አባይ ስፋትማ ምንም ለፖለቲካ ጥቅም ካልሆነ በስተቀር የዘጠና ዓመት እድሜ ተፈቱ፣ ታሰሩ እያሉ ለፖለቲካ ጥቅም እንትን እያደረጉ ነው። አሸናፊ ገብረ ኪዳን የተባለ በበኩሉም ስለተፈቱ እስረኞች ሰምቻለሁ፣ ግን በትግራይ ጥቅም አለው ብዬ አላምነው። ምክንያቱም በዚህ ሰዓት የትግራይ ህዝብ በረሃብ በቀን እስከ ሁለት መቶ የሚያክል እየሞት ነው ያለው። ስለዚህ እነዚህ ፈትቻለሁ ብሎ ፖለቲካዊ ትርፍ ለማግኘት ካልሆነ በስተቀር ሌላው እኔ ምንም አይነት ጥቅም አለው ብዬ አላምነው። አቶ ሽሻይ መስፍን የተባሉ የመቀለ ከተማ ነዋሪ በበኩላቸው ዘላቂ ሰላም በሚያመጣ መልኩ ስራ መፈጸም አለበት ብለዋል። ለሰላም የሚያመጣው ትርጉም ብዙም አይኖረውም። ለምን ቢባል ሁሉም ትግራዋይ ታስረዋል። ነጋዴ ምንም ፖለቲካ ምንም ነገር የለውም። ከህፃን እስከ ትልቅ ጀምሮ እስከ ህፃን ሁሉ ታስረን ያለ እነዚህ አስረ ነበር ያስፋት መፈታት ማለት ምን ውጤት ነው የሚያመጣው? መፈታቱ ጥሩ ነው። ይፈቱ ችግር የለም። ግን እነሱ መፈታቱ ደግሞ ሌላ ለሰላም ለትግራይና ለኢትዮጵያ ሕዝብ ሰላም ያመጣል ብለስ አይታሰብም ብዬ ነው እኔ የማስበው። በራቢውም በህክምናውም እየሞተ ነው እየተሳቃየ ነው ያለ ህብረተሰብ አለም ደግሞ ያሳስበናል ከማለት ምንም ያደርጉት ውጤት የለም። አንድ እርምጃ ቢወስዱልን ጥሩ ነበር። በዛም እኔ በእኔ ግን የሚመስለኝ ይሄ ከበባ ሁላችን ትንሽ ትልቅ ሳይል መስበር አለብን። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም። ሙልጌታን አመሰግናለሁ ለዘገባው። ከፍተኛ ድርቅ በሶማሊያና በደቡብ ኢትዮጵያ ከሶስት ሚሊዮን በላይ ሰዎች ላይ ጉዳት እያደረሰ መሆኑን ዓለም አቀፉ የነፍስ አድን ኮሚቴ አይአርሲ አስታወቀ። ሁለቱ የአፍሪካ ቀንድ አገሮች በዚህ ዓመት የሰብአዊ ቀውስ መባባስ ሊያጋጥማቸው ይችላል ተብለው ከተገመቱ ሀያ አገሮች መካከል መሆናቸውንም ድርጅቱ አክሎ ገልጧል። የናይሮቢው የአሜሪካ ድምፅ ዘጋቢ መሐመድ ዩሱፍ ያደረሰንን ዘገባ ጽዮን ግርማ እንደሚከተለው ታቀርበዋለች። ዓለም አቀፉ የነፍስ አድን ኮሚቴ እንደ አውሮፓውያን አቆጣጠር በ2022 የአስቸኳይ ጊዜ አደጋ ትኩረት ያስፈልጋቸዋል ብሎ ካወጣው ሀያ አገራትን የያዘ ዝርዝር መካከል ኢትዮጵያና ሶማሊያ ይገኙበታል። በሶማሊያ የድርጅቱ ተጠሪ የሆኑት ሪቻርድ ክሮዘርስ እንደሚሉት በሁለቱ ሀገራት የሚታየው ሰብአዊ ሁኔታ ጥሩ ደረጃ ላይ አይደለም። Verge of crisis for some time. They've been, uh. ከጥቂት ጊዜያት ወዲህ የአፍሪካ ቀንድ በቀውስ አፋፍ ላይ ይገኛል ለሶስት ተከታታይ ወቅት ዝናብ አልዘንበም በአሁኑ ሰዓትም ከፍተኛ የሆነ የምግብ እጥረትና የሰዎች መፈናቀል እየታየ ነው ዓለም አቀፉ የነፍስ አድን ኮሚቴ እንደሚለው የዝናብ እጥረት በሶማሊያና በኢትዮጵያ ላለፉት አርባ ዓመታት ያልታየ ድርቅ አስከትሏል በዚህም ምክንያት ቢያንስ ሶስት ሚሊዮን የሚሆኑ ሰዎች ጉዳት የደረሰባቸው ሲሆን ከአንድ መቶ ሰባ ሺህ በላይ የሚሆኑ ሰዎች ውሃ ምግብና ሰብዓዊ እርዳታ ፍለጋ መኖሪያ ቤታቸውን ጥለው ተሰደዋል። ከእነዚህ መካከል ስልሳ የሚሆኑ የቀንድ ከብቶቹን ይዞ የተሰደደው የአርባ ሰባት አመቱ ኑር አህመድ አንዱ ነው። ከብቶቼን ከብርቃድ ወደ ሀሮራያ ከተማ ወሰድኳቸው። በሀሮራያ የሚገኙ አስተዳዳሪዎችና ሰዎች ጥሩ አቀባበል አድርገውልናል። አሁንም በዚያው እገኛለሁ። በእርግጥ አንዳንድ ችግሮች አሉብን ከብቶቻችን አካባቢውን ለመልመድ ተቸግረዋል። መድኃኒትም ያስፈልገናል። ውሃ ከጉድጓድ እናወጣለን ግን የምናጠራቅምበት የለንም። ውሃ የምናጠራቅምበት ቦታ ቢኖረን በጣም ይረዳናል። ክሮዘርስ በተለይ ሴቶችና ሕጻናት በድርቁ ከፍተኛ ጉዳት እንደደረሰባቸውም ያስረዳሉ። በተለይ ከአምስት ዓመታት በታች ያሉ ሕፃናት ከፍተኛ ጉዳት እየደረሰባቸው ነው። መተዳደሪያ የነበሩትን ሁሉ አውድሟል። በአንድ ወቅት ትልልቅ የነበሩ እርሻዎችና ከፍተኛ ቁጥር የነበራቸው የጋማና የቀንድ ከብቶች አሁን ተመናምነዋል። ሁኔታው ተስፋ አስቆራጭ ነው። በተለይ ግን ሴቶችና ሕፃናት ናቸው ከፍተኛ ጉዳት እየደረሰባቸው ያሉት። አብዱ አዚዝ ባሽር የወደብ ከተማ በሆነችው ኪስማዮ ከብቶችን በመግዛትና በመሸጥ የሚተዳደር ነጋዴ ሲሆን በድርቁ ምክንያት 99 ከብቶች እንደሞቱበት ይናገራል። ናናበተበለከሸፌኔ ተሪባ በቆልየሲ የቶመነፍ ገናሲ ነው ውችሬ 118 ከብቶች ነበሩ። አሁን በህይወት ያሉት 19 ብቻ ናቸው። ሌሎች በድርቅ ምክንያት ሞቱ። ከፍተኛ ክስረት ነው እየደረሰብኝ። አሁን ያጋጠመኝ ጥሩ ነገር የቀሩትን ከብቶች ለመመገብ ገንዘብ አለማውጣቴ ነው። አሁን ለጊዜው ምግብና ውሃ እያገኙ ነው። በሶማሊያና በኢትዮጵያ የሚንቀሳቀሱ የእርዳታ ድርጅቶች እንደሚሉት የምግብ ዋጋ በከፍተኛ ሁኔታ በማሻቀቡ አንዳንድ ሰዎች ለቤተሰባቸው መሰረታዊ የሚባሉ ምግቦችን እንኳን ማቅረብ አልቻሉም። ዓለም አቀፉ የነብስ አድን ኮሚቴ በኢትዮጵያ ሶማሌ ክልል እርዳታ መስጠት መጀመሩን ቢያስታውቅም የሰብአዊ እርዳታውን ወደ ሌሎች አካባቢዎች ለማዳረስ ግን ተጨማሪ የገንዘብ እርዳታ ያስፈልጋል ብሏል። የእርዳታ ድርጅቶቹ የገንዘብ የምግብ፣ የውሃና የንጽህና አገልግሎት ለመስጠት እንዲችሉ እንዲሁም ሊያጋጥሙ የሚችሉ የጤና ችግሮችን ለመከላከል እንዲችሉ ተጨማሪ የገንዘብ እርዳታ እንዲደረግላቸው ጥሪ አቅርበዋል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ለዚህ ክፍል ቀዳሚ ለሆነው ቅንብር ወደ ደቡብ እናቀናለን። በደቡብ ክልል በግጭቶች እና በተፈጥሮ አደጋዎች ተፈናቅለው የነበሩ በመቶ ሺዎች የሚቆጠሩ ዜጎች ወደ ቀያቸው መመለሳቸውንና ለዚህም ከግማሽ ቢሊዮን ብር በላይ ወጪ መደረጉን የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። በደቡብ ክልል ጉራጌ ዞን በምስቃንና በማረቆ ህዝብ መካከል የነበረው ግጭት በእርቀ ሰላም መቋጨቱንና ከሰባት ሺህ በላይ ዜጎች ወደ ቀያቸው መመለሳቸውንም የዞኑ ዋና አስተዳዳሪ ለአሜሪካ ድምጽ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተከታትሎታል፣ እንደሚከተለው ያቀርበዋል። የጉራጌ ዞን ዋና አስተዳዳሪ አቶ መሐመድ ጀማል ለቪኤ እንደተናገሩት በመስቃን ቤተ ጉራጌና በማረቆ ህዝቦች መካከል ለአመታት ዘለቀው ግጭት በእርቅ ተቋጭቷል። በዞናችን በነበረው ግጭት ህብረተሰቡ አጠቃላይ ከፍተኛ ስራ ውስጥ ነው የገባው። እዚህም ሰማንያ ሰሩ ላይ ሞት አጋጥማ ይህም ችግር ላለፈው ሶስት ዓመታት በጣም የቀጠለ ነበረ። በመሆኑ ህብረተሰቡ ከፍተኛ የሆነ አሳልፈው በተለያየ ጊዜ ሽምግልና ሰዓት መንግስት አሰራር ያስታጠረችን ሲደረግም ችግሩ መዘላቂነት መፍታት ያልተቻለበት ሁኔታ ነበር። የብሔረሰብ አይነት ይዘት ግጭት ስለነበር እዛ አካባቢ ላይ የሽምግልና ባህል አሉ። የስድስት ሀገር ሽማግሌ የሚባል የኦሮሞ የጎና ኦሮሞ፣ የአርሲ ኦሮሞ፣ የስልጤ፣ የጉራጌ ውስጥ ሆነው ስልጤ፣ ማረቆ፣ ተወዶና መስጣን ያሉበት ስድስት ሀገር ሽማግሌ የሚባላል። በዛ ምክንያት ከሀያ ዘጠኝ ጊዜ የሆነ ሽምግልና ተሞክሮ ላለፉት ሁለት ሶስት አመታት ችግሩ መፍታት አልተቻለም ነበር። እዚ አሁን የክልሉ መንግስት ከዞኑ መንግስት ከወረዳ መንግስት ጋር በጋራ መሆን አጠቃላይ ስራውን ለመታጠር አድርጓል። በዛሬ ሁለትም በእርግ ችግሩን ለመፍታት ጥረት ተደርጓል። የሚነሱ ጥያቄዎች አሉ። የፖለቲካ ጥያቄዎች አሉ። አስተዳደራዊ ጥያቄዎች አሉ። ህዝብ የጠየቃቸው ጥያቄዎች አሉ። በቀጠራት እነዚህ ጥያቄዎች መንግስታዊ አሰራር ተከትለው በመንግስታዊ አሰራር የህብረተሰቡ ጥያቄ ምላሽ የሚያገኝበት ሁኔታ እንፈጥራለን። ግን ደግሞ ህብረተሰብ ከህብረተሰብ የሚያጋጭ ህዝብ ከህዝብ የሚያጋጭ ነገር ስለሌለ ህብረተሰቡ በራሱ ደረጃ እሴቱን፣ ባህሉን ተጠቅሞ በሽምግልና ችግሩን የመጨረስ ስራ ሰርቷል። ቀሪ ስራዎች ደግሞ የፖለቲካ ስራዎች ናቸው። እነዚህ የፖለቲካ ስራዎች ደግሞ ከህብረተሰቡ ጋርም ተባብረን በቀጣይ ለመመለስ ጥረት እናደርጋለን። በሁለቱ ህዝቦች መካከል በተፈጠረው ግጭት ሰማንያ ሰዎች በሁለቱም በኩል መገደላቸውና አያሌ ንብረት መውደቡን ህዝቡም ለጉስቁልና መዳረጋቸውን አረጋግጧል። ህዝቡ እርቅ ሲያወርድ የተስማሙበትንም አቶ ማዕምር ተናግሯል። ቀጠና ላይ ጥያቄዎች አሉ። እነዚህም ጥያቄዎች የሚመልሰው የመንግስት መዋቅር ነው። ስለዚህ ህብረተሰቡ መጠየቅ ያለበት መንግስት ነው። የተስማማው ህብረተሰቡ መንግስት የመንግስትነት ሚና ሊወጣ ህብረተሰቡን በራሱ ደረጃ ሰጪም ከልካይ የሌለው ህብረተሰብ ስለሆነ በጋራ ሴቱን በጋራ እየጠበቀ በጋራ መኖር የሚችል ማህበረሰብ ነው። ብዙ ብዙ ድሎችን፣ ብዙ ፈተናዎችን በጋራ ያዩ ህዝቦች ስለሆኑ ወደ ቀልባቸው ሲመለሱ የመጀመሪያ ያደረጉት ከየትኛውም ጥያቄ በላይ ሰላም ይቀድማል፣ አንድነት ይበልጣል፣ በጋራ መኖር ይበልጣል። ስለዚህ እነዚህ ህዝቦች እሴታቸውን ተጠቅመው ነው ወደ አንድነት ለመምጣት የተስማሙ በሽማግሌዎቻቸው መነሻ ማለት ነው። ህዝቡ ማክሴፕታንስ አለው። ያ ሲባል ጥያቄዎች የሉም አይደለም። ስራ የሚፈልጉ ነገሮች አሉ፣ ይታወቃል። እነዚህ ስራዎች መንግስት ሚናውን ከተወጣ ችግሩ መልሶ እንዳያገግል ማድረግ ይቻላል። ቀጣይም ይህንን ሰራ አሳይመንት አለብን። እነዚህ ስራዎች ይባላል። በዋናነት ሙሉ ለሙሉ በጣም ጊዜ ማይሰጠው ብዙ ተፈናቃዮች ወደ አካባቢ ስለተመለሱ እነዚህ ተፈናቃዮችን በዘላቂነት ማቋቋም ላይ የተለየ ትኩረት ሰጥተን እንሰራለን። ከዛ በኋላ በህብረተሰቡ የተነሱ ጥያቄዎችን ከታችኛው የህብረተሰብ ክፍል ወርደን እያወያየን ጥያቄዎችን ለመፍታት ጥረት እናደርጋለን። የተደበሰበሱ ነገሮች ስለሌሉት እርቁ ሰላቂ ይሆናል ብለን እናስባለን። ግጭቱ በእርቀ ሰላም እልባት ያገኘው የህዝቡን የቆየ የሽምግልና ባህል በመጠቀም ምስሉ ተናግሯል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ ለአሜሪካ ድምፅ ዛሬ እንደተናገሩት ባለፉት ሶስት ዓመታት በተለይም በእሳቸው አገላለጥ ከመንግስታው ለውጥ በኋላ በተፈጠሩ ግጭቶች በመቶ ሺዎች የሚቆጠሩ ዜጎች ተፈናቅሏል። በኮንሶ ዞን በደራሽ በቡርጅ ና በአማሮ ልዩ ወረዳ አካባቢዎች ብቻ ከአንድ መቶ ሺህ በላይ ዜጎች በተፈጠረው ግጭት ተፈናቅሏል። አቶ ጋንታ እንዳሉት እነዚህን ዜጎች መልሶ ለማቋቋም በተደረገው ጥረትም አብዛኛዎቹ ወደ ቀያቸው ተመልሷልም ብሏል። የህግ የማስከበር ስራ ህብረተሰቡን የማወያየት ና ማህበረሰቡ ችግር መነሻ የሆኑ ነገሮችን የመፍታት ስራ ተደርጎ ወደ ቀያቸው የመመለስ ስራ ተሰርቷል። አሁን እዚህ አካባቢ መቶ በመቶ ሰላም ነው። በተመሳሳይ በመስቃና በማረቆ ግጭትም ተፈናቅሎ የነበሩ ከ7000 በላይ ዜጎች ወደ ቀያቸው ተመልሷልን ብሏል። ኮሚሽነሩም መስቃና ማረቆ አካባቢ ከ2000 11 ህዳር ወር ጀምሮ እዛ አካባቢ በጋራ በሚኖሩ ህብረተሰቦች መሀል ጸብጫሪዎች፣ ሰላም የማይፈልጉ አካላት በቀሰቀሱት ግጭት ጉዳቶች ሰዎች ላይም ንብረት ላይም የደረሰበት ሁኔታ ነው የነበረው። በተከታታይ አጠቃላይ የግጭቱ መንስኤዎች ለይተው ህብረተሰቡ ወደ ነበረበት መመለስ ወደ ነበረበት ቀየው ብቻ ሳይሆን ስንልቦ ነው መመለስ እንዲችል ለማድረግ ሰፋ ያሉ ስራዎች ሲሰሩ ቆይተዋል። በአሁኑ ሰዓት የህግ በበላይነትን የማረጋገጥ ስራ ከሞላ ጎደል የተጠናቀቀበት በወቅቱ ተፈናቅሎ በድንጋጤ የወጡት ከተመለሱ በኋላ እዛ አካባቢ ሳይመለሱ ቆይተው የነበሩ ከ7600 በላይ ወገኖች ተመልሰዋል። በአጠቃላይ የክልሉ መንግስት በክልሉ በተፈጠሩ ግጭቶች ብቻ የተጎዱ ዜጎችን ለመደገፍና መልሶ ለማቋቋም ከግማሽ ቢሊዮን በላይ ብር ወጪ ማድረጉን አስረድተዋል። አስቸኳይ ምላሽ ከሚሰጡት ከማገገሚያ ስራዎች ውጪ የክልሉ መንግስት ከአምስት መቶ ሚሊዮን ብር በላይ መድቦ ስራዎችን ሲሰራ የቆየበት ሁኔታ ነው። በተመሳሳይ በክልሉ በ11 ዞኖች በተከሰቱ የተፈጠሩ አደጋዎች በተለይም በጎርፍና በናል አደጋዎች ብዙ ዜጎች ለጉዳት መዳረጋቸውን ገልጸው ለዚህም ምላሽ መስጠታቸውን ተናግሯል። ለተፈጠሩ አደጋዎች ምላሽ ከመስጠት በተጨማሪ ችግሮችን በዘላቂነት ለመፍታት 350 ሚሊዮን ብር ወጪ በማድረግ ቀድሞ የመከላከል ስራ መሰራቱን አስታውቋል። በደቡብ ኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ሙላት የተፈናቀሉ ከ60 ሺ በላይ ዜጎችንም መመለሳቸውም ገልጿል። ይህ በእንዲህ እንዳለ በክልሉ ተፈናቅሎ የነበሩ አብዛኛዎቹ ዜጎች ወደ ቀያቸው ተመልሶ ላሉት አቶ ጋንታም ኦነግ ሸኔ እያደረሰ ነው ባሉት ጥቃት ከአማሮ ወረዳ የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውንም አቶ ጋንታ አልሸሸጉም። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብዲዮስ ሐዋሳም። አሁን፣ ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው። ወጣት ቤተልሔም ስዩም የህለን ቡና መስራችና ከአስኪያጅ ስትሆን ተወልዳ ያደገችው በአርባ ምንጭ እድገቷ ደግሞ በሻሸመኔና በአዲስ አበባ ከተሞች ነው። ቤተልሔም በአሁኑ ወቅት ሙሉ በሙሉ በእጅ የተቆላ ቡና ለዓለም ገበያ እያቀረበች ሲሆን ቡናዋ ሙሉ በሙሉ የሚዘጋጀው በሴቶች በመሆኑ ከ30 በላይ የሚሆኑ በዝቅተኛ የኑሮ ደረጃ ላይ ላሉ ሴቶች የስራ ዕድል መፍጠር ችላለች። ከዚህ በተጨማሪም ከቡና የሚዘጋጁ የቆዳና የውበት መጠበቂያዎችንም ታዘጋጃለች። የደን ገረመው ከቤተል የኤምሲዩም ጋር ቆይታ አድርጋ ተከታዩ አቀናብራለች። እድገቷ በአርባ ምንጭ የሆነችው የሄለን ቡና መስራች ቤተልሔም ስዩም ገና ከልጅነቷ ጀምሮ ከእናቷ ጎን በመሆን ቤት ውስጥ ቡና ማፍላት እንደተለማመደች ትናገራለች። ከፍ ካለች በኋላም ሁለተኛ ደረጃ ተማሪ ሳለች ለቤተሰብ ከዛም ዩኒቨርስቲ ከገባች በኋላም ለጓደኞቿ የምታፈላ ቡና ቆንጆ ነው እየተባለ ይደነቅ እንደነበርም ትገልጻለች። ቴለም ቡና የተጀመረው ያው እንደ ማንኛውም ኢትዮጵያዊ ቡና እንግዳ ቤት ውስጥ ይመጣ ቡና ያፈላ ነው ያደኩት። ግን ቆይቼ ነው ቡና እንደምወድ እና ቡና የእኔ መክሌት እንደሆነ ያወቅኩት በኋላ ላይ ነው። የተለያዩ ጓደኞች አሉ። እነዚህ ዩኒቨርሲቲ ስማር ለ በኔ ድሜ ክሎጅ የነበሩ ልጆች ነበሩ እና ያኔ ትዚ ይለኛል። ቲኔጅ ነበርኩኝ። ከነሱ ጋር እናፈላ እናፈላ ነበር እንጠጣምን ስንል በዛው ምን ማድረግ ጀመርኩኝ። ቡና ቆላ ና ብርም ስላልነበረን ከቡና ጌጦችን እሰራለሁ ቡናውን ዘዝቼ ምናምን ማለት ነው። ከነዛ ጌጦች ለአንገት ጌጥ፣ የጆሮ ጌጥ፣ ይሄ የእጅ ብራዝሌት ያደረግኩት ሰራ። እስከዛ ድረስ አላውቅም ነበረ ቡና የኔ እንደሆነ አላውቅም ነበር። ቤተልሄም ቡና ሞደዴን እንጂ መክሊቴ መሆኑን አላውቅም ነበር ትላለች። እንዴት ቡናን የስራ ገበታዋ የህይወት መክፊያዋ እንጀሯዋ መሆኑን እንደተረዳችም እንዴት አስታውሳለች። ያንን መክሊቴ እንዳውቅ ያደረገኝ አንዴ ጓደኛ አባት ከኦስትሪያ ቪየና ላይ ይመጣሉ ፕሮፌሰር ናቸው እና ቤት ሲመጡ ቤተሰቦች የአዲስ አበባ ነው እና ቡና ፈላው። አሁንም እሳቸው እንዲመጡ አደርግና ቡና ፈላለሁ። እየመጡ ቡና መጠጣት ጀመሩ። ከዛ የሚሄዱ ቀን ኢትዮጵያ አይደለም ምን ልስጣቸው ብዬ ሀሳብ ውስጥ ገባሁኝና ለምን ቡና ቆልቻ አልሰጣቸውም ብዬ ሁለት ኪሎ ቡና ቆላሁኝና እኔ እንደ አጋጣሚ ሆኖ ያው አርባ ምንጭ አካባቢ ስለተወለድኩኝ ከአርባ ምንጭ ዶርዜ ሀምሳ አምስት ኪሎ ሜትር ላይ ነው የሚገኘው። ፕላስቲክ ባግ ከማድረግ ለምን በዛ አልሠራም ብዬ ነው ያደረኩት። ደግሞ በጣም ነው የሚያምረው ማለት ነው። ሸማኔም ምናልባት እዛ መወለዴም ያንን ስላየው ሆን አልጠጽነው አድርጎብኝ ይህንን ፕሮዳክት እንድጠቀም ያደረገኝ እና ዛሬ ላይም ያንን እንደ ፓኬጂንግ የምጠቀመው ማለት ነው። የተለያዩ ሆነ ፓኬጂንጎች አሉ በነገራችን ላይ እና እነዛ ነበረ እና የጀመርኩት ናቸው። ምናሉኝ ሄለን አሉኝ። ጠጥተው ሲጨርሱ እዚህ ኢትዮጵያ ከመልቀቃቸው በፊት ቡና ሁሉም ቦታ ሁሉም አለም ላይ ሄጌዞ ያለው አሉ። እንደ አጋጣሚ ሆኖ ብዙ ትራብል ያደረጉልኝ ሰው ናቸው። እንደ አንቺ አይነት ቆንጆ ቡና ግን እዚህ ምድር ላይ ቀምሽ ያላቅምና ቃል በቃል ስናገረው ቡና መክሊትሽ ነው ያሉኝ ለመጀመሪያ ጊዜ እሳቸው ናቸው። እና ከዛ በኋላ ነው ቡና የኔ መሆኑን ያወቁት። የጓደኛዋ አባት ታዲያ በምስጋናና በአድናቆት ብቻ ሳያበቁ እሷ መለማመጃና መማሪያ ሆነኝ የምትለውን የመነሻ ገንዘብ ልገሳ አድርገውላት ነበር። ከሀገር የለቀቁት ና አጋጣሚ እሳቸውን ኤርፖርት ሸኝተው ከልጃቸው ጋር ስንመለስ ወደ ሁለት ሺህ ዩሮ እና አስራ ሁለት ሺህ ኢትዮጵያ ብር አስቀምጠውልኝ ነው የሄዱት። ምክንያቱም በእጄ ቢሰጡኝ እንደማልቀበል አውቀዋል አውጠዋል። ስለ ገንዘብ ስለ ቢዝነስ አላውቅም። ስለምወድ ብቻ ነው ዝም ብዬ ያደረኩት እና እንደዛ ነው ቡና የተጀመረው። ገንዘቡን በአግባቡ አላታርኩበትም፣ እውነት ለመናገር ግን፣ ልምድ ሰጥቶኛል ማኔጅ ማድረግ እንዳለብኝ ማለት ነው። እንደነገርኩ ኢሜጅ ነበርኩኝ ማለት ነው። ማንም ሰው ቡና ላይ እንድሰራ ምናምን ሳይሆን በቃ ትምህርቴን ብቻ ነበረ ቤተሰብን ፎከስ እንዳደርግ የፈለገው የሚያሳይኝ ሰው እንደዚህ አድርጊ እንደዚህ የሚለኝም ሰው አልነበረም እና ከዛ በኋላ ግን መጀመሪያ ላይ ቡናን ከገበያ ነበረ ስገዛ የነበረው በኋላ ላይ ከስተመሮችን ስጠይቃቸው ጣዕሙም ሲለያይብኝ ከገበያ ሲገዥ ያው የተደበላለቀ ነገር አይደል፣ ገበያ ውስጥ ያለው ከዛ ምን ሀሳብን ያመጣልኝ ያደረገ የአብር ጠቅሞኛል ብዬ የማስበው አንድም ለምንድን ነው ሄጄ ከገበሬው ማልገዛ ብያ፣ እዛ ከገበሬው ለመግዛት ወደ ገበሬው ጋር ሲሄድ የገበሬው ህይወት በጣም እንዲነሳዝ ነበር። ባለሀብቱን ገበሬ አይደለም፣ በጣም አነስተኛ በትንሹ የሚያመርቱትን ገበሬዎች ነው። ደላላ በመሀል እየገባባቸው እነሱ ሳይሆኑ መሀል ላይ ያለው ደላላው ነበር ተጠቃሚ የሆነ ነበረው። ዛሄጄ እንግዲህ ሄድኩት እኔ ቡና ከእነሱ ልገዛ ነው እንዲህ ዝም ብሄጄ ምገዛ መስሎኝ ነበረ። እንዳሰባቸው ቀላል አልነበሩም። ይሄ ተሞክሯ በኋላ ላይ የራሷን ቀጥተኛ የሆነ የንግድ ትስስር ከአነስተኛ ገበሬዎች ጋር እንድትመሰርት እንዳደረጋ ትናገራለች። በዛው ግን የገበሬውን ህይወት እንዳስብ አደረገኝና ምን እንዳስብ አደረገኝ? ቡና ዝም ብዬ ገዝቼ እመጣለሁ ያልኩት ገበሬዎች ጋር ቆይቼ ገበሬዎች እንዴት እንደሚኖሩ እያንዳንዱን ነገር ቤታቸው እየበላው ቤታቸው እየጠጣው እንዴት እንደሚኖሩ አየሁኝ። በዛውን ደግሞ ምን ማድረግ አለብኝ ብዬ ሳስብ ለምንድን ነው ገበሬው በአንዴ ነው ከነሱ መግዛት አልችልም፣ ወደፊትም ደግሞ ብዙ ኦርደር ባደርጋቸው ማቅረብ ስለማይችሉ ብዬ እዛ አካባቢ ያሉት ጥቃቅን ገበሬዎችን በጋራ በማደራጀብ ደላላት አይገባ፣ ከእነሱ ላይ ነው መግዛት ጀመርኩ። ቤቴልሄም ሄለን ቡናን በቀጥታ ከገበሬዎች በመቀበል ሙሉ ለሙሉ ባህላዊ ሂደቱን በጠበቀ መልኩ በእጁ ተቆልቶ በዓለም ገበያ እንዲቀርብ ለማድረግ የተለያዩ የስልጠና ደረጃዎችንም አልፋ ማሳካቷን ትገልጻለች። ይህም ደግሞ ለሴቶች ሰፊ ስራ እድል እንድትፈጥር እንዳገዛት ትገልጻለች። በነገራችን ላይ ቡናችን በእጅ ተቆላ ቡና ነው። ያ አንድ የባህሉን ለመጠበቅ ነው። ሁለት ደግሞ ከጤና አንጻር ነው። ብዙ ጊዜ እኛ የምንጠጣቸው በማሽን የተቆሉ ቡናዎች ናቸው። አንዴ ማሽን ይተከላል። በጣም ብዙ መጠን ያለው ቡና ይጨመርና በአንዴ ይቆላል። ያ ደግሞ ምን ያደርጋል? በቡና ውስጥ ይ ካርቦን ዳይኦክሳይዱ እንዳይወጣ እዛው ያምቀዋል። ለዛ ነው ብዙ ጊዜ በማሽን የተቆላ ቡና ስንጠጣ ልባችን በጣም ነው የሚመታው፣ እና ከጤናማ አንጻር ነው። በእጅ ሲቆላ ግን ምንድንም ከአንድ በላይ በአንዴ መቁላት አይቻልም። ስለዚህ አንድ ኪሎ ሲቆላ ሙሉ በሙሉ እዛ ውስጥ ያለው ካርቦን ዳክሳይዱ ይወጣል ማለት ነው። ው ደግሞ ሁላችንም እናውቀዋለን። እኔ ኢትዮጵያዊ ስለሆንኩኝ አውቀዋለሁ ምን ያህል እንደሆነ። ለሴት ልጅ ደግሞ ስራ ማግኘት በጣም ከባድ ነገር ነው። ወጣት ሆነሽ ኤክስፒሪንስ ከሌለሽ ማንም አይፈልግሽም እና ምንድን ነው ያደረኩት? ባህሉን ለጆብ ክሪኤሽን ነው። ቡና በሴት ምን ይቆላ በወንድ አይቆላ ስለዚህ ያምን እንዳደርግ አድርጎኛል። ለሴቶች ስራ አድር እንድፈጠር አርጎኛል ከቡና ውጭም የወስነ ውበት መጠበቂያዎችን ከቡናው ገለፈትና ከተለያዩ ግብዓቶች እንደምታዘጋጅ ትናገራለች። ይሄ ሁሉ ሲሆን ግን ነገሮች አልጋ ባልጋ እንዳልነበሩም ትገልጻለች። ኢትዮጵያ ላይ በእጅ የተቆላ ቡና የምናቀርበው እኛና እኛ ብቻ ነ እንደነገርኩሽ ነው ይ ቫሊው ነ ከዛ ጀምሮ ከግብርና ጀምሮ ግልጽ የሆነ ነገር ነው እና እያንዳንዱን ኮሚኒቲ ዛጋ ያለውን ተጠቃሚ ያደረገ ነው። የዛሬ አመት የገዛሽኝን ቡና የዛሬ አስር አመት ልትመጪ እንድታገኝ አድርጌ ነው የሰራሁት ማለት ነው። ቼ ነው ያ ሲሰራ ቀላል አይደለም። ብዙ የሚታለፉ መንገዶች አሉ። በጣም ብዙ የሚታለፉ ደላላ፣ እሱን ስላስወገርሽ ከመሀል ደውሎ ያስፈራራሻል። በህይወትሽ ድረስ እንመጣለን። ኪሎ ድረስ ነው ያለው ያው ወጣት ስቶኝ ሴ ስቶኝ ብዙ ሰው ነገርሽን እንትን ማለት ነው የሚፈልገው። ብላብላ ደግሞ በእጅ የተቆላ ቡና በእንደዚህ ዋጋ ትሸጣለች ይላል። እዚህ ጋር ያለውን ጤናውን፣ ሌላው ደግሞ እዛ ጋር ለብዙ ሰዎች የስራ እድል መፍጠርሽን ማንም ሰው ከግንዛቤ አያስገባውም። እሱ ብቻ ሳይሆን አሁን እኛ ይህ የቡና ሃስኩ ወይ ደግሞ ኮት የሚባለው ገለባውን የራሳችን ፕሮሰስ የምናደርግበት መንገድ አለ ለናቹራል ፈርቲላይዘር ስንጠቀም ለኮስሞቲክስ ደግሞ እንደዚያ፣ ለኮስሞቲክስ ሻምፖ፣ ኮንዲሽነር፣ ቅባቶችን እና ሳሙናዎችን እያመረትን እንገኛለን። ሄለን ቡና በአሁን ሰዓት በአውሮፓ ሀገራት ለገበያ እየቀረበ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን ቤተልሔምን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሰዓት በየቀኑ ከሚ3 ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን ነው ያነሳ ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከሚ3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ለአሁኑ በዚሁ ተሰናበትን። ሰላም፣ ደህን አደሩ። Não